ሰላም ለመቃብረኪ ለጌቴ ሴማኒ በመርህባ እንተ የእቲ ለኢየሩሳሌም ቅሮባ ማርያም ልንግል ለሀገረ መንግሥት ትረግባ ትትሜት ጠወርቀማ ፊየር ወጸበ ለአፈው እምሳባ ጌቴ ሴማኒ ለሰጋኪ መስጋባ